ሐሙስ ዕለት መስከረም 6 ቀን 2014 ዓ.ም በምዕራብ ኦሮሚያ ምስራቅ ወለጋ ዞን ኪረሙ ወረዳ 15 ሰዎች በታጣቂዎች መገደላቸውን የአካባቢው ነዋሪዎች ለዲ ደብልዩ በስልክ ተናግረዋል። ነዋሪዎቹ እንደሚሉት ሰዎቹ የተገደሉበት ሁኔታም አሰቃቂ ነው። በማግስቱ ትናንት ደግሞ ሌሎች ሁለት ሰዎች በታጣቂዎች መገደላቸውንም የአይንማኞቹ ማኞቹ ገልጸዋል። ትናንትና 15 ሰው ያው ሙቷል። አስራ ሁለቱ ቤት ተዘግቶባቸው በአንድ ቤት ውስጥ ነው በሳት የተቃጠሉ። ሶስቱ ሰዎች ደግሞ ያው በሳንጃ ነው አንጀታቸው ተዘርግፎ ተገደሉት እና ይሄ ሆኗል። ዛሬ ደግሞ አሁን ሁለት ሬሳ ተገንቷል። ስድስት ሰው ደግሞ አሁን የገቡበት አልታወቀም አሉ። አሁን እየደወልኩ የተከታተል ነው። ስድስት ሰዎች ቤት እንደገቡ አልታወቁም። ያ ሬሳም አልተነሳም። የትናንትናው ሬሳ ያው ሊያነሱ ሲሄዱ እንደዛህ አላዳጋ ይደርስባቸው በዞኑ ኪረሙ አሙሩ፣ ጃርቴና ዳንጎሮ የተባሉ ወረዳዎች ውስጥ ያሉ አብዛኛዎቹ ቀበሌዎች ኦነግ ሸኔ በተባለ ታጣቂዎች ቡድን ቁጥጥር ስር መሆናቸውንና የኦሮሚያ ክልል መንግስት እያስተዳደራቸው አለመሆኑንም ከሁለቱ ወረዳዎች የሚኖሩ ሰዎች አክለው ገልጸዋል። አሁን እኔ ያለሁት አሙሮ ወረዳ ነው። አሁን አሙሮ ወረዳ ሀያ አራት ቀበሌ አለው። ከሀያ አራቱ ቀበሌ አሁን መንግስት እያስተዳደረ ያለው ሁለቱን ቀበሌ ነው። ማለት ወረዳይቱ ላይ ዜሮ አንድ እና ዜሮ ሁለት የሚባሉ ቀበሌዎች አሉ። መንግስት የሚያስተዳድራቸው እነሱም ሁለቱን ቀበሌዎች ነው። በቃ ሌላው ቀበሌ በሙሉ ሀያ ሁለቱ ቀበሌ ሸኔ ነው እያስተዳደረው ያለው። አቢሮንገር ወረዳ አጠቃላይ ሀያ ሶስት ቀበሌዎች አሉ። ከሀያ ሶስት ቀበሌዎች ስምንት ቀበሌዎች ብቻ ተወሰነ ያሉበት፣ ሌላው ዝሆነት ቅጥቅር ነው። የወረዳ አስተዳደር ከተማዋ ላይ ወረዳ ላይ ብቻ የፌዴራል ፖሊሶች አሉ እነሱን ህዝቡ አገልግሎ ሊሰጡ አልቻሉ። በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ንጹሀን ዜጎች በማንነታቸውና ሃይማኖታቸው ምክንያት መገደላቸው ተደጋግሞ ተዘግቧል። ነዋሪዎቹ እንደሚሉት ችግራቸውን በየደረጃው ካለ የመንግስት መዋቅር እስከ ሰላም ሚኒስቴርና የሰብአዊ መብት ኮሚሽን ድረስ አቤት ቢሉም መፍትሄ አላገኙም። ሲጠየቅ ደህና ነው፣ ምንም ችግር የለብኝ ነው የሚለው። ልዩ ኃይሎች ራሱ ትናንት አስራ አምስት ሬሳ ሲሞት ሂደዋል። ዛሬ ራሱ እንደገና ሚኒሻውንና ህዝቡን በጎን ሄዱ ብለው ሸኒወይን እዛው ቀጥረው እነሱ በሌላ ቦታ ሄዱ። በዛ ሲሄዱ ደግሞ በዛው ያው ጭፍጭፍ ተደረጉ መልሰው ማለት ነው። እና አውቆ እያስመታን ያለ ከዞሆን ጀምሮ እስከ ወረዳ ነው። ግድያው ተፈጽሞበታል የተባለው ኪረም ወረዳ የስራ ኃላፊ የሆኑትን አቶ ደስታ የተባሉ ሰው ደውየላቸው ነበር የስራ ኃላፊው መልሰ ደውል ካሉይ በኋላ ግን ስልካቸው አይመለስም ከክልሉ የኮሚኒኬሽን ክፍል መረጃ ለማግኘት ያደረግኩት ጥረት ደግሞ የእጅ ስልክ ዝግ በመሆኑ ምክንያት ላካትት አልቻልኩም በዞኑ ባለፈው ወር ከ መቶ በላይ ንጹሐን በታጣቂዎች መገደላቸውን የአይን ና እናት ፓርቲ እንዲሁም የኢትዮጵያ ሰብዊ መብቶች ኮሚሽን ብሔርን መሰረት ያደረገ ጥቃት ተፈጽሟል በሚል መግለጻቸው የሚታወስ ነው ለዲ ሰለሞን Jeneng keadis sabam.